በኦሮሚያ ክልል የተከሰተውን ተቃውሞ ተከትሎ በሺዎች የሚቆጠሩ የኦሮሞ ተወላጆች ለደህንነታቸው በመስጋት አካባቢያቸውን ጥሎ ወደ ጎረቤት ሀገር ኬንያ፣ ሱዳንና ግብፅ ተሰደዋል። ከነዚህ መካከል በካይሮ ግብፅ የሚገኙት የተገን ማመልከቻ ያስገቡት ስደተኞች የተባበሩት መንግስታት ከፍተኛ የስደተኞች ጉዳይ ተመልካች መስሪያ ቤት በምህጻሩ ዩኤንኤችሲአር አድሎ አድርሶብናል ብሎ መክሰሳቸውን ሮይተርስ ትላንትና ባወጣው ዘገባ አመልክተዋል። በዚህም የተነሳ በህገወጥ መንገድ በሜዲትራኒያን ባህር በኩል አድርጎ ወደ አውሮፓ ለማምጣት ሲሞክሩ በመቶዎች የሚቆጠሩ ህይወታቸውን ማጣታቸውን ዘገባው ይጠቅሳል። ከአንድ ዓመት በፊት ወደ ካይሮ መሰደዳቸውን የገለጹት አቶ ጣሶ ጣቡር ለዩኤንኤችሲአር ያስገቡትን የተገን ማመልከቻ ጉዳያቸውን የተከታተሉ መሆኑን ለዶችቤሌ ተናግረዋል። መስሪያ ቤቱ ለስደተኞች ጉዳይ ተገቢውን ትኩረት አልሰጠም ይላሉ። እውነቱን ለመናገር በዚህ ሀገር ያለው ዩኤን ኤች ሲአር የኦሮሞን ጉዳይ ይመለከታል ለማለት ይከብዳል። ምክንያቱም ባላውቅም የኦሮሞ ችግር ችግር መስሎ አልታያቸውም። በአሁኑ ሰዓት የኦሮሞ ተወላጆች እየተቸገሩ በአገር ቤት እየሞቱ ባለበት ሰዓት ዩኤን ኤች ሲአር ጉዳያችንን ለምን እንደማይቀበል ነው ያልገባኝ። የእናንተ የተገን ጥያቄ ተቀባይነት የለውም በሚል የብዙ ስደተኞችን ጥያቄ ውድቅ አድርገውታል። ከየካቲት ወር ጀምሮ በካይሮ እንደሚገኙ ለዶች ቤል የተናገሩት አቶ ፍሳህ ብራሳ የተባሉት ሌላ ተገን ጠያቂ ለዩኤንኤችሲአር ቃላቸውን እንደሰጡና መልስ በመጠባበቅ ላይ መሆናቸውን ይናገራሉ። መስሪያ ቤቱ ላለፉት ጥቂት ወራቶች በኢትዮጵያ የሚከሰተውን በዘገባ መስማት ከጀመሩ በኋላ የተወሰኑ ሰዎችን ለቃለ መጠየቅ መጥራት መጀመራቸውን ጠቅሰዋል። ግን አሁን ቀጥለዋል ያሉትን ችግር እንዲህ ያብራራሉ። አንድ የኦሮሞ ተወላጅ ችግሩን ለመናገር ወደ ዩኤንኤችሲአር ቢሄድም በዚያው ብርድ እየገረፈው ወረፋ ቢጠብቅም ተራው ስለማይደርሰው ተመልሶ ይገባል ማለት ነው። ይህ ዩኤን ኤች ሲአር ችግር እንዳለበት ያሳያል። ብዙ ሰዎች ተቸግረዋል። እናቶችና ትልቅ ችግር ያለባቸው ሰዎች ችግራቸውን የሚያቀርቡበት መንገድ የለም። በፍጹም ትኩረት አይሰጡም። ከደህንነት ሸሽቶ የመጣውን ሰው የሚያስቀምጡበት ቦታ የለም። ሶስተኛ አገር ለማፈላለግም ተነሳሽነት የላቸውም። በጣም ደካማ አሰራር ስላለ እግዚአብሔር ይጠብቀኝ ብሎ መኖር ብቻ ነው። በካይሮ የሚገኘው የዩኤን ኤች ሲአር መስሪያ ቤት የኮሚኒኬሽን ባለሙያ የሆኑት ታሪክ አርጋዝ መስሪያ ቤታቸው የሚከተለው ደንብ እንዳለ ጠቅሶ የስደተኞች ጉዳይ ለምን እንደሚዘገይ አስረድተዋል። አሁን እየመዘገብን ያለነው ብዙ ቁጥር ያላቸውን ስደተኞች ነው። ማመልከቻ የሚያስገቡ ስደተኞች ቁጥር ከባለፈው ዓመት ጀምሮ እየጨመረ ነው። በዚህ ሁኔታ ውስጥም ሆነን ከማመልከቻ ማስገባት እስከ የስደተኝነት ሁኔታ ማረጋገጫ ድረስ የነበረው የመጠበቂያ ጊዜ ከ28 ወራት ወደ 16 ወራት መቀነስ ችለናል። እውነት ነው፣ መጀመሪያ ላይ አካሄዱ ዘገምተኛ ነበር፤ ምክንያቱም ብዙ አመልካቾች ስለነበሩ ና ይህን ስራ የሚሰሩ ሰዎችን ለመቅጠር የበጀት ችግር ነበረብን። ከሶሪያውያን እና ከሱዳናውያን ቀጥሎ ከኢትዮጵያ የሚመጡ ስደተኞች ሶስተኛ ደረጃ እንደያዙ ታሪክ ተናግሮ 67 ከመቶ በላይ የሚሆነው ከኦሮሚያ ክልል እንደሚመጡም ለዶይቼ ቬለ ይናገራሉ።